በደቡብ አፍሪካ ደርባን ከተማ ኤች አይቪ ኤድስን ዋና ጉዳይ አድርጎ እየመከረ ያለው ዓለም አቀፍ ጉባኤ ጸረ ኤች አይቪ ኤድስ መድኃኒት ለሁሉም በሚል መሪ ቃል ሲካሄድ ዛሬ ሶስተኛ ቀኑን ያዘ። በጉባኤው ይፋ በሆኑ አዳዲስ ጥናቶች እንደተመለከተው ኤች አይቪ ኤድስ አሁንም ድረስ የዓለማችን ከፍተኛ የጤና ስጋት ነው። ለዚህ አመላካች ነው የተባለው ደግሞ በዓለማችን አሁንም ድረስ በየአመቱ 2.5 ሚሊዮን ሰዎች በተዋሲው ይያዛሉ። የበሽታው ስርጭት በተፈለገ ሁኔታ አለመቀነሱ ደግሞ በጉዳዩ ላይ በእጅጉ መሰራት እንዳለበት ያመለክታል። ያ ካልሆነ ግን በጎርጎረሳያኑ ዘመን አቆጣጠር በ2030 ኤችአይቪኤድስን ስርጭት ለማቆም የተነደፈው ዓለም አቀፋዊ እቅድ ተግባራዊነቱ ጥያቄ ውስጥ ይገባል። በኢትዮጵያ ሁኔታው ምን ይመስላል ብለን ያነጋገርናቸው አንዳንድ አካላት እንደገለጹልን የበሽታውን ስርጭት ለመቆጣጠር ባለፉት ዓመታት መከላከልን መሰረት ያደረገ ስራ ተሰርቷል። በዚህም አበረታች ውጤት ተገኝቷል። ይሁን እንጂ በተገኙ ውጤቶች በመዘናጋት በተለይ የግንዛቤ መፍጠርና የማስተማር ስራ እየቀዘቀዘ መቷል። ወይዘሮ ሶስና ጥላዬ ከኤች አይቪ ጋር የሚኖሩ አካል ጉዳተኛ ሴቶች ማህበር አባል ናቸው። እርሳቸው እንደሚሉት የማስተማሩ ስራ ተቀዛቅዟል። አዳዲስ በበሽታው የሚያዙ ወጣቶች ግን አሁንም አሉ። ቀደም ሲል በተለያዩ መንገድ አገር በቀልም ሆኑ የመንግስታዊ የሆኑም ያልሆኑ ድርጅቶች በኤች አይቪ ላይ ከፍተኛ ስራ ይሰራ ነበረ። በአሁኑ ወቅት ግን ያው ተቀዛቅዟል። በሚዲያ ላይ ግን ቆሟል ማለት ይቀለኛል። በአሁኑ ሰዓት ኒው ኢንፌክሽን በጣም እየበዛ ነው ያለው። እኛ በየሆስፒታሉ ስንሄድ እና በየጊዜው አዳዲስ ወጣቶች ነገ ሀገር ተረካቢ ናቸው ተብለው የሚገመቱ ወጣቶች ናቸው፣ እንግዲህ ተጎድተው አብረው ተሰልፈው መድኃኒት የሚወስዱት። የተስፋ ጎህ ኢትዮጵያ ዳይሬክተር አቶ ምንዳ ጌታቸው እንደሚሉት የማህበሩን አባላት ከማስተማር ባለፈ ወደ ማህበረሰቡ ወርዶ ግንዛቤ መፍጠሩ ስራ ቀንሷል በመሆኑም ሁሉም ሊያስብበት ይገባል ባይ ናቸው። ለአባሎቻችን የምናስተምረው ነገር አለ። እሱ የሚቋረጥ ነገር አይደለም። ለእኛ አባሎች በማህበረሰብ ደረጃ ያው በተወሰነ ደረጃ እንቅስቃሴው የለም። አሁን ቀንሷል ማለት ትችላል። ኢቨንቶች የሉም። የተለያዩ ድርጅቶች እንደዚህ አይነት ወርክሾፖች ሲኖሩ እኛ አባል እየላክን የራሱን ተሞክሮ የገለጠውር እንዲሆኑ የሚደረግበት ሁኔታ እሱ እሱ በአሁኑ ደረጃ ብዙም የሚታይ ነገር የለም። ወጣቱ አሁንም በዚህ ሂደት ላይ ነው እና ያለው ብዙ መስራት መስራት ይጠበቃል ብለን እናስባለን። እኛ መንግስትም እንደ መንግስት መስራት አለበት እኛም፣ እንደ እኛ፣ ማህበረሰቡም ሀገርም እንደ ሀገር መስራት አለባት ብለን ነው የፌደራል ኤች አይ ቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ዋና ዳይሬክተር አቶ ብርሃኑ ፈይሳ የግንዛቤ መፍጠር ስራው መቀዛቀዙን ጠቅሰው ከአሁን በፊት የተገኙ አበረታች ውጤቶችን ቀጣይ ለማድረግ ተጋላጭ የህብረተሰብ ክፍሎች ላይ ያተኮሩ ስራዎች መሰራት እንዳለበት ለዶቸ በሌ ተናግረዋል። ለዚህም በሀገር ደረጃ የህብረተሰብ ማቀጣጠያ ሰነድ መዘጋጀቱን ገልጠል መዘናጋት አለ። መዘናጋት ያለው አንደኛ እንደ ድሮ ኤችአይቪ ኤድስ እንደ ጭራቅ እንደ የሆነ አስፈሪ አውሬ አይቶ በኤች አይቪ የተያዘውን ሰው የማግለል አድሎን የመፍጠር ነገሮች በተሰሩ ስራዎች እንደ ማንኛውም በሽታ የማየት ነገር ደረጃ ላይ የተደረሰበት ነገር አለ። ከዚህ ውጭ ግን አቅልሎ ወደ ማየት ደግሞ አፍ የመውጣት ዝንባሌዎች ስለታዩ ይህንን ሊመልሱ የሚችሉ ስራዎች መሰራት አለበት ብለን ስራዎችን እየሰራ ነው ያለ ነው እና ቀስቀሳ ሁል ጊዜ ማስተማር ሁል ጊዜ ደግሞ ሁኔታውን ማስታወስ ያስፈልጋል እና አዳዲስ የተጋላጭነት ስሜት ውስጥ እንቅስቃሴ ውስጥ የሚገቡ ወጣቶች እየተፈጠሩ በሚመጡበት ጊዜ ሁሉም በየደረጃው ትኩረት ሰጥቶ ስራ መስራት ያስፈልጋል። ያንን ነገር መዘናጋቱን ለመቀልበስ እና ለማስቀረት የህዝብ ማቀጣጠያ ሰነድ አዘጋጅተን ከሁለት ሺ ስምንት ጀምሮ አጋማሽ ዓመት አስቀድሞ መተግበር የጀመሩ ክልሎችም አሉ። የኤች አይ ቪ ኤድስን ስርጭት ለመግታትና ለመቆጣጠር መ መገናኛ ብዙኃን ግንዛቤ በመፍጠር ረገድ የበኩላቸውን እንዲወጡ አቶ ብርሃኑ ጨምረው አሳስበዋል።